በኢትዮጵያ የሁለት ቀናት ጉብኝት ያደረጉት የዩናይትድ ስቴትስ ሴናተሮች ጄምስ ኤኖፍና ማይክል ኢንዚ ከጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር ተወያይተዋል። የሁለቱ አገሮች ግንኙነትና የኢትዮጵያ ወቅታዊ ሁኔታ በውይይቱ ከተነሱ ጉዳዮች መካከል ናቸው። ከአዲስ አበባ የሚገኘው የኤምባሲው የማለት የአሜሪካ ኤምባሲ እንደጠቆመው፣ እስክንድር ፍሬው ዝርዝሩን ያቀርባል። አንጋፋዎቹ የዩናይትድ ስቴትስ ሴናተሮች ጄምስ ኤኖፍና ማይክል ኢንዚ በኢትዮጵያ የቆዩት ለሁለት ቀናት መሆኑን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ሴናተሮቹ ከጠቅላይ ሚኒስትር ኃይለ ማርያም ደሳሌ ጋር በነበራቸው ቆይታ አገራቸው ከኢትዮጵያ ጋር ባላት ግንኙነት ላይ መምከራቸውንም ጠቁሟል። ዩናይትድ ስቴትስ ከኢትዮጵያ ጋር ላላት የሁለትዮሽ ግንኙነትና በሁለቱ አገሮች ሕዝቦች መካከል ላለው ግንኙነት የምትሰጠውን ቦታ መግለጻቸውንም አስረድቷል። ዩናይትድ ስቴትስ አካባቢያዊ ጸጥታንና የኢኮኖሚ ግንኙነትን የመሳሰሉ ፈተናዎችን በተመለከተ ከኢትዮጵያ ጋር በአጋርነት ለመስራት ያላትን ቁርጠኝነት ሴናተሮቹ ማረጋገጣቸውንም መግለጫው አብራርቷል። ሴናተሮቹ ሚኒስትሩ ጋር ባደረጉት ውይይት በኢትዮጵያ ያለውን ወቅታዊ ሁኔታ ማንሳታቸውም በኤምባሲው መግለጫ ተጠቁሟል። ለቀጠለው ውጥረት መፍትሄ ለመስጠት የሚያስችል ማንኛውንም ድጋፍ ለማድረግ ከልብ የመነጨ ፍላጎታቸውን ገልጸዋል ነው ያለው። ሴናተሮቹ የኢትዮጵያ ጉብኝታቸውን አጠናቀው ከአዲስ አበባ መነሳታቸውንም ከኤምባሲው የተገኘው መረጃ አመልክቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ